ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትናው የእራት ግብዣ ላይ ተፎካካሪ ያሏቸው የፖለቲካ ፓርቲ አባላት ኢትዮጵያን እንደሚያስፈልጋትና ተጠናክረው መውጣት እንዳለባቸው ገልጿል። ውጭ ካሉ የፖለቲካ ፓርቲዎችም ሰላማዊ ድርድር ለማካሄድ የኢህአዴግ ፍላጎት መሆኑንም ጭምር ከተጋበዙት ድርጅቶች የተወሰኑትን አነጋግረናል። አቶ ሙላት ገመቹ የመድረክ ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ፣ ኢህአዴግ እንግዲህ በየጊዜው በሚያደርጋቸው ነገሮች ሁሉ የተቃና ለዚህ ሀገር በከፍተኛ ደረጃ ለውይይት፣ ለድርድር፣ ለማንኛውም ከሰማይ በታች ባለው ጉዳይ ሁሉ ለመነጋገር እኔ ፈቃደኛ ነኝ ይላል። ግን እነዛ ቃል የተገቡት ሁሉ ተግባራዊ አይሆኑም ሲሰናከሉ አንዳንድ ምክንያት እየተፈለገ ነገሮች ሁሉ እንዳይሳኩ ሲደረግ የነበረ ነው። ባለፈው ጊዜም የክቡር ፕሬዚዳንቱ የተወካዮች ምክር ቤቶችን እና የፌዴሬሽን ምክር ቤት በአንዱ በአመቱ ሲከፈት ከተቃዋሚ ቡድኖች ጋር እንወያያለን፣ ተቀራርበን ስለዚህች ሀገር ጉዳይ በሚያገባቸው ጉዳይ ሁሉ እንነጋገራለን ከሚሉት ወገሮች ሁሉ ጋር ለመነጋገር ይህንን መግለጫ ሰጥተው ነበር። እኛ ብዙን ስንጠብቅ ነበረ ግን እስካሁን ድረስ የሚደረጉት ነገሮች እነሱ ሁልጊዜ ከፈሮም አባላት ር ማህበር ካላቸው ጋር ከመነጋገር ውጪ ጄኑን ከሆኑ ፖለቲካ ድርጅቶች እኛ የሀገር ጉዳይ አገራዊ ጉዳይ አለን ከሚሉት ጋር በቅንነት ቁጭ ብሎ ለመደራደር እና ሰላም ለመፍጠር ያለው ውስን ነው። አቶ ትዕግስቱ አወሉ የአንድነት ፓርቲ ሊቀመንበር፣ በበኩላቸው ተከታይን ብለዋል። ንግግራቸው ይዘት ከኦቶዎቹ ሰዎች የተለየ አይደለም። ምናልባት ልዩ የሚያደርገው አቀራረባቸው ቶሆናቸው ሊሆን ይችላል። እና ያው ኢህአዴግ ካሁን ቀደም ሲለን የነበረውን ነው ያሉት። ምክንያቱም እሳቸው እንደ ኢህአዴግ ሊቀመንበርነታቸው የሚያንጸባርቁት የፓርቲያቸውን እና የመንግሥታቸውን አቋም ስለሆነ መስማት ስለቻልን ነው እሳቸውን መስማታችን ነው እንጂ ከአሁን ቀደም ሌሎችም ይሉት ነበር ግን በዛን ጊዜ ግን የነበረ ሁኔታ አንሰማቸውም ነበር። ለዛ ነው ብዙ ጊዜ ጥሩ የሚያደርገው ያው ችግሮችን አሁንም አጉልተው ማየት ችለዋል። በተግባራዊ ጉዳይ ግን የተጀመሩ ነገሮች አሉ። በቀደም ሲልም ቢሆን በተለይ የድርድሩን በተመለከተ፣ ውይይትን በተመለከተ እንዲጠናከር ነው ማለት ነው የሞከሩት። ከዚህ ውጪ ያው ሁልጊዜ ሌሎችም እንደሚሉት ተባብራችሁ፣ ጠንክራችሁ ውጡ ነው የሚባለው። እንግዲህ ተግባራዊነቱን ወደፊት የምናይ ነው የሚሆነው። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋም ከተጋበዙት የፓርቲ አመራሮች አንዱ ነበሩ። እየጠበቅ ነው የነበረው በእውነት ሁሉ አቀፍ የሆነ ውይይት በአጭር ጊዜ ይጀመራል የሚል እና ያንን ቦታውንም ቀኑንም የጠቀሰ ጥሪ ነበረ። እየጠበቅ ነው የነበረው እሱ አልሆነም። አሁንም በአጭር ጊዜ ምክንያቱም ጊዜ የለም። ህዝቡ በተስፋ ይጠብቃል፣ ወይም የትግሉ ውጤት እንደመሆኑ መጠን ህዝቡ ይጠብቃል። በአጭር ጊዜ አሁንም ሁሉ አቀፍ የሆነ ውይይት እንደሚጀመር እንጠብቃለን። ዶክተር አብይም ለዚህ ለሽግግሩ ጥሩ ድልድይ ይሆናሉ ብለን እንገምታለን። በተስፋ እንጠብቃለን ለማለት ነው። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።